መዝሙር 83 ጥቀ ፍቁር አብያቲከ እግዚኦ እግዚአህያላን ተፈሳሃት ነፍሴ በአፍቅሮ አዕጻዲከ እግዚኦ ልብየኒ ወስጋየኒ ተፈሳሐ በእግዚአብሔር ህያው ኦፍኒ ረከበት ላቲ ቤተ ወማእነቅኒ ሃበታ ነብር እጎሊሃ ምስዋእከ እግዚኦ እግዚአህያላን ንጉሲየኒ ወአምላኪየኒ بصوان كلومو اللي نبرو وستبيتك ولا عالم عالم يسيبهوك بصو بأسي رديتو اكزيو وزي هلي بلبو زبلائلو وستقلات بكاي بهير هبسر ايقومو سما ما مراهيك يهو براكاتا ويهور امهيل وستهيل ويسترقي عملاك عمالكت بصيون እግዚኦ አምላክ ኃያላን ስም አኒ ጸሎትየ ወአጽም አኒ አምላኩ ለያ እቆ ወርኢ የኒ እግዚኦ ተአምኖትየ ወነጽር ሀበ ገጸ መሲሕከ እስመ ትሄይስ አሐቲ ዕለት ውስተ አይጻዲከ እማላፍ አብደርኩ እትገደፍ ውስተ ቤተ እግዚአብሔር እመንበር ውስተ ቤተ ኃጥኣን እስመ ጽድቀ ወመጽዋተ ያበድር እግዚአብሔር እግዚአብሔር ይሁብ ክብረ ወሞገሰ እግዚአብሔር እያስተጽን ጾሙን በረከቱ ለሊያውሩ በየዋሃት እግዚኦ አምላከ ኃያላን ብፁዕ ብእሲ ዘተወከለ ኪያከ